የቀድሞ የዩናይትድ ስቴትስ ፕሬዚዳንት ና የሪፐብሊካን ፕሬዚዳንታዊ ዕጩ ዶናልድ ትራምፕ ትላንት ሐምሌ 6 ቀን 2016 ዓ ም ፔንስልቫኒያ ባትለር ውስጥ በምርጫ ቅስቀሳ ላይ ያሉ በተኮሰባቸው ጥይት ጉዳት ደርሶባቸዋል የግድያ ሙከራ ተጠርጣሪው ማቲው ክሩክስ የተባለ የ20 አመት ሰው መሆኑን የፌዴራል ምርመራ ቢሮ ኤፍቢአይ አስታውቋል የቀድሞ ፕሬዚዳንት ጥቃቱን ተከትሎ በማኅበራዊ መገናኛቸው ባሰፈሩ ጽሑፍ በተኮሰባቸው ጥይት ቀኝ ጆሯቸው ላይ መቁሰላቸውን ገልጸዋል ደህና ነኝም ብለዋል እንዲህ ያለ ድርጊት በእኛ ሀገር መድረስ መቻሉም ለማመን ያዳግታል ሲሉም አክለዋል። በዚህ ጉዳይ ላይ የአሜሪካ ድምፅ ያነጋገራቸው በተለያዩ የአሜሪካ ዩኒቨርሲቲዎች ያስተማሩትና በአሁኑ ወቅትም በአዲስ አበባ ዩኒቨርሲቲ እያስተማሩ የሚገኙት የፖለቲካል ሳይንስ ምሁሩ ፕሮፌሰር ብሩክ ኃይሉ ይህ አይነቱ ክስተት በአሜሪካ የቀደሙ ታሪኮች ላይ ደጋግሞ የተስተዋለ መሆኑን ይናገራሉ። ትናንት የተከሰተው ማለትም በፕሬዚደንት ዶናልድ ትራምፕ የቀድሞ አርባ አራተኛው ፕሬዚደንት የደረሰው ጥቃት ያስደነግጣል በጣም ይረብሻል። ነገር ግን ከአሜሪካ ካልቸር ከአሜሪካ ስነልቡና ጋር በጣም የተቆራኘ ነው። በሚያሳዝን ሁኔታ ድርጊቱ ግን ሁልጊዜ አሜሪካኖች የሚወስዱት ሀገር ላይ እንደተደረገ ጥቃት ነው የሚወሰደው እና በዛ አኳያ ስልጣን አሁን ላይ ካሉት ከጆ ባይደን ጀምሮ አውግዘዋል። እነ ፕሬዚደንት ኦባማ፣ ፕሬዚደንት ክሊንተን በሙሉ ሁሉም ሴናተሮቹ፣ ኮንግረስ ተወካዮች ምክር ቤት በሙሉ ምሁራኖች ሁሉም የሚያውቀው ጉዳይ ነው። እንዲህ አይነት እንደ ሾክ ቴራፒ ሲደርስባቸው አሜሪካኖች ህብረትን የሚያሳያሉ። በአሜሪካ ታሪክ እንግዲህ ፕሬዚደንቶች ላይ የሀገር መሪ ላይ ጥቃት ሲደረግ የመጀመሪያው ጊዜ አይደለም። ሞተዋልም ለምሳሌ አራት ፕሬዚደንቶች ሞተዋል። አሜሪካ አሜሪካ ፖለቲካል ሂስትሪ እንደሚያሳየን ታዋቂው ፕሬዚደንት አብርሃም ሊንከን በሰው እጅ ነው የሞቱት። እሳቸውም ቲያትር ሲያዩ ነው እንግዲህ ሲዝናኑ ነው ማታ አንድ ይሄ። ከዛም ፕሬዚደንት ጄምስ ጋርፊልድ እሳቸውም በአስራ ስምንት ሰማንያ አንድ በሰው እጅ ነው የተቀጠፉት በመሳሪያ። ፕሬዚደንት ዊሊያም ማኪንሊ በአስራ ዘጠኝ ዜሮ አንድ እሳቸውም ተገለዋል፣ ይህም በመሳሪያ ነው። እንግዲህ አሜሪካን ከሌላ ሀገሮች ሁሉ በጣም ይለየም። እንዲሁም መጨረሻው ደግሞ አራተኛው ፕሬዚደንት ከአሜሪካ ፕሬዚደንቶች ውስጥ የተገደሉ ጆን ኤፍ ኬኔዲ ናቸው። እሳቸውም እንደ አውሮፓ አቆጣጠር ስልሳ ሶስት በሰው እጅ ነው የተገደሉት። ስለዚህ ጠንቁ በጣም ኮምፕሊኬትድ ውስብስብ ነገር ነው። በቀድሞ ፕሬዚዳንት ላይ የተፈጸመው የግድያ ሙከራ ፊቱንም የተጋጋል የሆነውን የፕሬዚዳንታዊ ምርጫ ፉክክር ይበልጡን ያጋግሏል፣ አስቀድሞ ውጥረት የተመላባቸው በሆኑ ክርክሮች ላይ ጸብ የሚያጭሩ ንግግሮች ያባብሳል የሚል ስጋትም ደቅኗል። የአሜሪካን ፖለቲካ በቅርበት እንደሚከታተል የሚገልጸው የፖለቲካል ተንታኝ አቶ ብስራት ከፈለኝ ክስተቱ ወራቶች በቀረው የአሜሪካ ምርጫ የመራጮች ውሳኔ ላይ ተጽዕኖ ማሳረፉ አይቀርም ይላል። ፖለቲካ ሳይንስ ይኖረዋል። ውስጡ መረጃ አለው። ውስጡ የተለያዩ መራጮች ወይም ዜጎች የሚመዝኑባቸው ሌሎች ሌሎች መስፈርቶች አሉ። ግን አንደኛው ፖለቲካን የሚገፋው ስሜት ነው። ስለዚህ ስሜትን የማቀጣጠል የመግፋት ተጽዕኖ ይኖረዋል ማለት ነው እና ባለፉት ዓመታት ደግሞ የአሜሪካ ፖለቲካ ከፍተኛ የሆነ ክፍፍል የታየበት ወይም ፖላራይዜሽን ታይቷል እየተባለ አሜሪካ ሊቃውንት በሰፊው የሚሟገቱበት ነው። እንደሚታወቀው ወደ ግራ የሚያደሉት ከመሀል ወደ ግራ፣ ከመሀል ወደ ቀኝ የሚያደሉት የዲሞክራቶች እና የሪፐብሊካኖች ጎራ በከፍተኛ ደረጃ በብዙ ጉዳዮች ላይ ውጥረት ነበረባቸው። የዶናልድ ትራምፕ ወደ ፖለቲካው መድረክ መምጣት ደግሞ ብዙ ነገሮችን ገለባብጧል። ምርጫ፣ የክርክር እና አጠቃላይ ፖለቲካ ስርዓት ውስጥ በጣም ከፍተኛ ነውጥ ወይም መናጋጥ አምጥቷል ማለት ይቻላል። በመደበኛነት ይሰራ የነበረውን ፖለቲካ በጣም ሲለዋወጡት ነበረ። በሙስሊም ጠልነት፣ ሴቶችን በማጣጣል በስደተኛ ጠልነት፣ በተለያዩ ረገዶች በጽንፍ የቆመ አቋም አላቸው ተብሎ ይነገር ነበር። በዛ መሀል እንግዲህ የአሜሪካ ህዝብ የሚደግፋቸውም የሚነቅፋቸውም እንግዲህ በጣም ከፍተኛ መከፋፈል ውስጥ ገብቶ የደጋፊዎችን ግጭት ሳይቀር በደንብ ተስተውሏል። እንደውም እርሳቸው መምጣት በጣም ብዙ ነገሮችን ሲያቀያይር ስለነበረ፣ እስከዛሬ ደግሞ በገፊነት በአጥቂነት ነበር የሚታወቁት ደጋፊዎቻቸውም እንዲሁም በዚህ በነውጥ ይታወቁ ነበር። አሁን ግን ወደ ተጠቂነት ተሸጋግረዋል። ስለዚህ ከአጥቂነት ወደ ተጠቂነት የተሸጋገሩበት ቅጽበትም ነበረ። ያው ከዚህ በፊት የሩሲያው ፕሬዚደንት ቭላድሚር ፑቲን እና በእርሳቸው ዙሪያ ያሉ ሰዎች ሳይቀሩ ትራምፕን አይፈልጓቸውም እስከ ማለት ደርሰው እንደነበር ይታወቃል። እንዳይወዳደሩ ይፈልጋሉ የሚል ነገር ይነሳ ነበር። እና አሁን ደግሞ ያው ደጋፊዎቻቸው ይሄ ሰው እውነት ቢይዝ ነው እንዲህ አይነት ነገር ውስጥ የገባው ወይም እንዲህ አይነት ችግር ውስጥ የተጋፈጠው ወይም እየተገፋ ያለው የሚል አመለካከት እንዲይዙ ያደርጋቸዋል። ከዛ ውጭ እነዚህ ምርጫው ላይ ከፍተኛ ተጽዕኖ ያላቸው አንዳንድ ግዛቶች አሉ። እንደሚታወቀው አንድ ጊዜ ለዲሞክራቶች አንድ ጊዜ ለሪፐብሊካኖች ድምጽ በመስጣት የሚታወቁ በአጠቃላይ ውጤት ማለት ነው፣ እነዚህ ስዊንግ ስቴትስ የሚሏቸው እና እነዚህ ግዛቶች ላይም ቀላል የማይባል ተጽዕኖ መኖሩ አይቀርም። ከዛ ውጭ ደግሞ በአጠቃላይ በመራጭ ደረጃ ያልወሰኑ ወይም አንዲሳይደድ ቮተርስ የሚባሉት እነሱም ላይ ቀላል የማይባል ተጽዕኖ ይኖረዋል። በዲሞክራቶች በኩል ደግሞ ጆ ባይደን እንግዲህ አረፍተ ነገሮችን በአግባቡ መጨረስ አልቻሉም። የሚናገሩትን ፍሬ ሀሳብ ሳይጨርሱ ወደ ሌላ ጉዳይ ይዘላሉ። ትኩረት አጥተዋል፣ አካላቸው አእምሯቸው ዝሏል የሚል ነገር በደጋፊዎቻቸው በቅርብ ሰዎቻቸው ጭምር እየተስተዋለ ወይም ደግሞ እየተነሳ ያለ ጉዳይ ስለሆነ በምርጫው ላይ በጣም ከፍተኛ እሳት ሊያስነሳ የሚችል ነው። እንግዲህ እንደአይነት ተጽዕኖ ይኖረዋል። ፕሮፌሰር ብሩክ በበኩላቸው በቀድሞ ፕሬዚዳንት ላይ የተፈጠረው ክስተት በአሜሪካ ፖለቲካ ላይ ትልቅ መነጋገሪያ በሆነው የጦር መሳሪያ ባለቤትነት መብት ላይ ያሉ ክርክሮች ድጋሜ መነጋገሪያ እንዲሆኑ የሚያስችል ነው ይላሉም። አሜሪካ ውስጥ የጦር መሳሪያ ኢሹ በጣም ዲቤተብልና ክርክርን ያስነሳ ሁልጊዜ ትኩስ ድንች የሆነ ትኩስ ኢሹ ሆኖ ክርክር የሚደረግበት ሆኖም ግን ከመብት ጋር የተቆራኘ ከአሜሪካ አሜሪካንን አሜሪካ የሚያደርገው ኢቨን በህገ መንግስቱ መንግስት ላይ ማመጽ የሚል ሁሉ አንቀጽ አላቸው። መንግስት ትሪኒካል ከሆነ ይላል ህገ መንግስቱ ተነስቶ ማመጽ እና ከጥቃቱም ከመንግስት ጥቃት ስልጣን ካላቸው ወገኖች ለመከላከል የመታጠቅ መብት ደራይቱ ቢር አርምስ የሚለው በዛ የተነሳ ነው እና ከህገ መንግስቱ የማያወጣበት ሁኔታ አብሮ የተቆራኘ ከአሜሪካ ኤግዚስተንስ ጋር የሄደ ሆኖ፣ አሁን ክርክሩ እንግዲህ በአሜሪካ ፖለቲካል ስፔክትረም ሞር ሪፐብሊካን ወደ ቀኝ ያሉት በምንም አይነት መነሳት የለበትም ነው የሚሉት። በስተግራ ሴንተር እና ሴንተር ሌፍት እና ሊበራል የሆነው ዊንግ በአሜሪካ ፖለቲካል ስፔክትረም የሚሉት ደራይቱ ቤር አርምስ መቀጠል አለበት እንስማማለን። ነገር ግን መትረየስን የመሳሰለ ነገር ይሄ ጦርነት አውድማ ላይ አሜሪካ ውጭ ሀገር ሄዳ ስትዋጋ የመሳሰሉ ወይ ከሀገራችን ከጥቃት ሲጠብቁ ከሚጠቀሙበት ሴሚ አውቶማቲክ እና ፉል አውቶማቲክ ከሆኑት መሳሪያ በገደብ ማድረግ አለብን። የዚህ ጦስ ምንድን ነው? በፖለቲካው መድረክ የሚደግፍ እና የሚቃወም የጦር አውድማ አድርጎታል። ይህ ክርክር ምርጫ፣ ፕሬዚደንሻል፣ ስቴት፣ ኮንግሬስ፣ ሴኔት በየሌቭሉ በየደረጃው የሚደረጉት ምርጫዎች ላይ ሁሉ ብዙ ጊዜ ቫዮለንሱ ዲግሪው እየጨመረ እየጨመረ የማይፈልጉትን ተወዳዳሪ በኃይልና በጉልበት በምርጫ ድምፅ ሳይሆን የማስወገድ ውጥረት ግን እየጨመረ በሚያሰጋ ሁኔታ ከፍ ብሏል እና ትናንትም ያየነው የዶናልድ ትራምፕ ጥቃት ከዚህ ነጥዬ አላየውም። በቀድሞ ፕሬዚዳንት ላይ የተፈጸመውን የግድያ ሙከራ ተከትሎ ፕሬዚዳንት ጆ ባይደን ምክትል ፕሬዚዳንት ካማላ ሃሪስና የቀድሞ ፕሬዚዳንት ባራክ ኦባማ በፖለቲካ ምክንያት የሚፈጸም ጥቃትን አጥብቀው በማውገዝ ጠንካራ መግለጫዎችን አወጥተዋል። ከዋይት ሀውስ ቤተ መንግስት፣ ትላንት ከመሸ የተሰጠው ቃልም ፕሬዚዳንት ባይደን ሚስተር ትራምፕን አነጋግሯቸዋል። ባይደን ጥቃቱን ተከትሎ በሰጡት መግለጫ ለእርሳቸው ለቤተሰባቸውና የምርጫ ዘመቻ ስብሰባ ላይ ለነበረ ሁሉ ጸል ያለው እንዲህ ያለው ሁከት አሜሪካ ውስጥ ቦታ የለውም፣ እንደ ሀገር በአንድነት ልናወግዘው ይገባል ብሏል። የፖለቲካ ተንታኙ በስርዓት ከፈለኝ እንደሚለው ክስተቱ በምርጫ ሂደቱ ላይ የሚፈጥረው ተጽዕኖ ቢኖርም በተቋማት በተገነባው የአሜሪካ የፖለቲካ ስርዓት ላይ ግን የሚፈጥረው ችግር የለም። የአሜሪካው ፕሬዚዳንት ጆ ባይደንም የቀድሞ የአሜሪካ ፕሬዚዳንት ባራክ ኦባማም እንዳነሱት እንዲህ አይነት የፖለቲካ ነውጥ በአሜሪካ ፖለቲካ ውስጥ ዴሞክራሲ ውስጥ ቦታ ሊኖሩ አይገባም በሚል ምላሽ ተሰጥቶበታል። በአንጻራዊነት ከዚህ በፊት ከነበረው መናቆር ከዚህ በፊት ከነበረው መሰዳደብ እና መፋተግ በአንጻራዊነት ቅነስ ባለ መልኩ የመጠባበር አጠቃላይ በመርህ ደረጃ መርህን የማክበር እና የፖለቲካ ነውጥ ከፖለቲካችን መውጣት አለበት የሚል ሀሳብ ላይ ያጠነጠኑ አስተያየቶችን ሰምተናል። ይሄ አንድ ምናልባት መልካም ውጤት ሊኖረው ይችላል። ነገር ግን በደጋፊዎች ዘንድ የሚፈጥረው ተጽዕኖ ቀላል ላይሆን ይችላል። ምንም እንኳን ሊቃኑ ወይም ፖለቲከኞቹ በአደባባይ መውጣት እና መናገር ይሄ የፖለቲካ ትክክለኛነት የሚባለው ጉዳይ ማለት ነው። እንደመርህ መናገር ያለባቸውን ነገር ቢናገሩም በደጋፊዎች ዘንድ ግን የሚፈጥረው ነገር ቀላል አደለም። ስለዚህ እሱ ላይ ያው ተጽዕኖ አይኖረውም ማለት አይቻልም። ግን የአሜሪካ ፖለቲካ በሕግ የበላይነት በጣም የታጠረ ነው። ራሳቸው ዶናልድ ትራምፕ ከዚህ በፊት የወሰኗቸው ውሳኔዎች ለምሳሌ የቪዛ ክልከላን ጨምሮ የስራ አስፈጻሚ ስልጣናቸውን ተጠቅመው የወሰኗቸውን ውሳኔዎች በፍርድ ቤት ዜጎች ተሟግተው እንዳስቆሙ ይታወቃል። እና በጣም ከፍተኛ መናጋት ባይፈጥርም እንኳን ግለቱን ግን ይጨምረዋል። ፕሮፌሰር ብሩክ ሀይሉም ተመሳሳይ ያሳብ አላቸው። ትናንት የሆነው ነገር በጣም የሚያሳዝን ነው፣ ፕሬዚደንቱ ላይ ያደረገው ጥቃት። ነገር ግን የአሜሪካ ፖለቲካል ስርዓት በጣም ጠንካራ የሆነ ተቋማዊ ጥንካሬ ስላለው ኢንስቲቱሽናል ስራና ይሄ ፖሊሲ ሜኪንጉ ዲሲዥን ሜኪንጉም ሁሉ ጠንካራ ስለሆነ እንበል ትናንት ክፉ ነገር በዶክተር ዶናልድ ትራምፕ ቢፈጠር ኖሮ ቀጥታውኑ ቢፈጠር ኖሮ ብዙ የሚያወዛግብ ነገር የለም። እንኳን እሳቸው ስልጣን ለቀው ስልጣን ላይ ያሉ ፕሬዚደንት አንድ ነገር ቢሆን አውቶማቲካሊ ወደ ተከታዩ ስልጣን የሚረከብበት ስርዓት አላቸው። ስለዚህ ዲሞክራሲ ስርዓታቸው ይቀጥላል። ትናንት የሆኑ ነገር ጥቁር ነጥብ ነው። ነገር ግን ቅድም የዘረዘርኳቸውን እንደ ሮናልድ ሬገን እንደ ቴዎዶር ሩዝቬልት እንደ ፎርድ ቆስሎ እንደተረፉት ሁሉ እኚህም የቀድሞ አርባ አራተኛው ፕሬዚደንት ዶናልድ ትራምፕ ታሪክ በዛ መልክ ተተኩሶባቸው የተረፉ ብለው የመዘግባቸዋል እና አሜሪካ በጣም በጣም የራሷ የሆነ ካልቸር የራሷ የሆነ ስርዓት ጠንካራ የሆነ እንየት እዛ ውስጥ ደግሞ ይሄ ፖለቲካል ቫዮለንሱ እንደ ልብስ ተላብሷት ተጣብቷት ያለ ሀገር እንደሆነች። ነገር ግን እንዲህ አይነት ክራይሲሶች ከመጡ በኋላ ደግሞ እንደገና የመውጣት ሁኔታ ደጋግሞ አይተናል። እና እኔ በዛ መልክ ነው። የፒትስበርግ ከተማ የፌዴራሉ ምርመራ ቢሮ የመስክ ቢሮ ልዩ መኮንን ኬቬን ኦሮጄክ በሰጡት ቃል አጥቂው አራትና አምስት ጥይት እስኪተኩስ ተደርሶበት አለመገደሉ ያስገርማል ብለዋል። ጥቃቱን ለመፈጸም ምን እንዳነሳሳው ለጊዜው አናውቅም ያሉት ባለስልጣኑ ያለመታከት ምርመራ ይቀጥላል። ምርመራውም ወራት ሊወስድ ይችላል ብለዋል። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ።